ይህ የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ስጥልን አድማጮች፣ ከዋሽንግተን ዲሲ የአክብሮት ሰላምታችን ይድረሳችሁ። የቅዳሜ ህዳር 7 2017 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። በኦሮሚያ እየተካሄደ ባለው ሰልፍ ለቀረበው የሰላም ጥሪ የክልሉ መንግስትና ታጣቂ ኃይሉ ምላሽ ሰጥተዋል። በሰሜን ጎጃም ተፈጸመ በተባለ የድሮን ጥቃት በትንሹ 43 ሰዎች መገደላቸውን ነዋሪዎች ተናግረዋል። ለምሽቱ ከያዝናቸው ዘገባዎች መካከል ሁለቱ ናቸው። ሌሎችም ውይይቶችና ዘገባዎች አሉን የምሽቱ ዋና አዘጋጅ ጽዮን ግርማ ስትሆን ፕሮግራማችንን የሚመራው ደግሞ ንጉሶ ታምሬ ነው። እስከ አራት ሰዓት ከእናንተ ጋር ነን አብራችሁን እንድታመሹ በአክብሮት እንጋብዛለን። የዓለም ዜና ይቀድማል። መልካም ምሽት። ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል። የቅዳሜ ምሽት የዓለም ዜናዎችን የማሰማችሁ አስመማየ ነኝ። የቡድን ሀያ አገራት በአየር ንብረት ለውጥ ዙሪያ ከስምምነት እንዲደረስ እርምጃ ሊወስዱ እንደሚገባ የተባበሩት መንግስታት ድርጅት አሳሰበ። የተባበሩት መንግስታት የአየር ንብረት ኃላፊ ለታዳጊ ሀገራት በሚሰጠው የገንዘብ ድጋፍ ዙሪያ በኮፕ 29 የተደረጉ ያሉ ድርድሮች ገና ረጅም መንገድ እንደሚቀራቸው ማስጠንቀዋል። በአዘርባጃን ባኩ እየተካሄደ ባለው የአየር ንብረት ለውጥ ጉባኤ ተደራዳሪዎቹ ልዩነታቸውን በማጥበብ ከስምምነት ለመድረስ እየተነጋገሩ መሆኑ ተገልጿል። በቀጣይ ሳምንት በጉባኤ ማጠናቀቂያ ላይ ከሚደረገው የሚኒስትሮች ስብሰባ አስቀድሞ ከስምምነት ለመድረስ ፍላጎት ቢኖርም በዋና ዋና ጉዳዮች ግን አሁንም ከስምምነት መድረስ አልተቻለም ተብሏል። የተባበሩት መንግስታት የአየር ንብረት ኃላፊ ሲሞን ስቲል የዓለማችን ታላላቅ ኢኮኖሚዎችና ከፍተኛ ብክለት የሚያስከትሉ የቡድን ሀያ አገራት መሪዎች ሰኞ በብራዚል ሲገናኙ ለጉዳዩ ትኩረት እንዲሰጡ ተማጽነዋል። ለዓለም አቀፍ የሙቀት አማቂ ጋዝ ድቀቶች ተጎጂ የሆኑት አንዳንድ ታዳጊ አገራት ከአየር ንብረት ተጽዕኖ ለመቋቋምና ወደ ታዳሽ ኃይል እንዲሸጋገሩ 1.3 ትሪሊዮን ዶላር ዓመታዊ ድጋፍ ጠይቀዋል። ይህ አዝም አሜሪካ፣ የአውሮፓ ህብረትና ጃፓንን ጨምሮ ለጋሾች ከሚከፍሉት አስር እጥፍ በላይ ነው። እስራኤል ደቡባዊ ቤሩትን በአየር ደበደበች። የእስራኤል ጦር ኃይል ነዋሪዎች ከአካባቢ ለቀው እንዲወጡ ካስጠነቀቀ ትንሽ ቆይታ በኋላ በሊባኖስ ዋና ከተማ ቤሩት ደቡባዊ ክፍል ፍንዳታ ሲከሰት የሚያሳዩ የተንቀሳቃሽ ምስሎች ወጥተዋል። የሂዝቦላ ታጣቂ ዋና ይዞታ እንደሆነ በሚነገርለት በዚህ አካባቢ እስራኤል ከማክሰኞ ዕለት ጀምሮ ተደጋጋሚ ጥቃት እያደረሰች ይገኛል። ጥቃቱ ከመፈጸሙ ጥቂት ቀደም ብሎ የእስራኤል ወታደራዊ ቃል አቀባይ አቢሻይ አድራሂ በሐሬት ሪክ አካባቢ የሚኖሩ ነዋሪዎች ለቀው እንዲወጡ በኤክስ የማህበራዊ ትስስር ገጻቸው ጥሪ አስተላልፈው ነበር። የሊባኖስ መንግሥት ብሔራዊ ዜና ወኪል ኤንኤንኤ በበኩሉ ጠላት ሲል በገለጻት እስራኤል በሐሬት ሐሪክ አካባቢ የደረሰው ጨምሮ ሦስት የአየር ጥቃቶች ደርሷል ብሏል። እስራኤል በደቡባዊ ብሄሮት ላይ ተደጋጋሚ የአየር ድብደባ መፈጸሟን ተከትሎ በርካታ ንጹሐን ዜጎች ከአካባቢው እንዲሰደዱ አድርጓቸዋል። ሂዝቦላ በበኩሉ በሰሜናዊ እስራኤል በሚገኘው የእግረኛ ጦር ሻለቃ ዋና መስሪያ ቤት ላይ ያነጣጠረ ሁለት የሮኬት ጥቃቶችን ለየት ላይ መፈጸሙን ገልጿል። የሊባኖስ ባለስልጣናት ሂዝቦላና እስራኤል የተኩስ ልውውጥ ከጀመሩበት ካለፈው ዓመት ጥቅም ጀምሮ ከ3400 በላይ ሰዎች ተገድለዋል ሲሉ አስታውቋል። ይህ በእንዲህ እንዳለ የሊባኖስ መንግስት መገናኛ ብዙሀን የእስራኤል የምድር ጦር ኃይሎች በሊባኖስ ውጊያ ከጀመሩ ከስድስት ሳምንታት በኋላ ወደ ሊባኖስ ጠልቀው መግባታቸውንና ከሂዝቦላ ታጣቂዎች ጋር ከፍተኛ ውጊያ ካደረጉ በኋላ እንዳፈገፈጉ ዘግቧል። ሪፖርቶቹ ዛሬ ጠዋት የእስራኤል ወታደሮች በደቡባዊ ሊባኖስ በምትገኘው ቻማ መንደር በእስራኤል ድንበር አቅራቢያ የሚገኝ ስትራቴጂካዊ ኮረብታ መያዛቸውንና ቆይተው መልቀቃቸውንም አስታውቋል። የእስራኤል የጦር አውሮፕላኖች የቤሩትን ደቡባዊ ሰፈሮችና ሌሎች አካባቢዎችን እየደበደቡ ባሉበት ወቅትም የሊባኖስና የህዝቦላ ባለሥልጣናት ጦርነቱን ለማቆም በዩናይትድ ስቴትስ የቀረበውን ረቂቅ ሀሳብ እያጤኑ እንደነበር ተገልጿል። በህንድ በሆስፒታል በተነሳ እሳት አስር ህጻናት ሞቱ። በሰሜናዊ ህንድ በሚገኙ ሆስፒታል ውስጥ በአራስ ህጻናት ከፍተኛ እንክብካቤ ክፍል ውስጥ በደረሰ የእሳት አደጋ አስር አዲስ የተወለዱ ህጻናት ሲሞቱ አስራ ስድስት ሌሎች ደግሞ ቆስለዋል ሲሉ ባለሥልጣናቱ አስታውቀዋል። አርባ፣ አመሻሽ ላይ በህንድ ኡታር ፕራዲሽ ግዛት በጃንሲ ከተማ በሚገኝ ሆስፒታል ውስጥ የእሳት አደጋው በተከሰተበት ወቅት 55 ጨቅላ ህጻናት ሕክምና እየተደረገላቸው ነበር ተብሏል። የእሳት አደጋ መከላከል ባለሙያዎችም አደጋው ከተከሰተ ከ30 ደቂቃ በኋላ የህይወት ማዳን ስራ መጀመራቸውንና ይህም የህይወት አድኑን ጥረት አዘግይቶታል ሲሉ የአይንማኞች ተናግረዋል። በህንድ ውስጥ የእሳት ቃጠሎ የተለመደ መሆኑን የገለጸው የአሶሽትድ ፕሬስ ዘገባ የግንባታ ህጎችና የደህንነት ደንቦች ብዙ ጊዜ በቤት ገንቢዎችና በነዋሪዎች ይጣሳሉ ብሏል። ይህም በአገሪቱ ካለው ደካማ የጥገና ስርዓትና የእሳት አደጋ መከላከያ መሳሪያዎች ጥረት ጋር ተዳምሮ በእሳት አደጋ ለሚከሰት ሞት ምክንያት ስለመሆንም ተገልጿል። በመጨረሻም የቀድሞ የከባድ ሚዛን ሻምፒዮን ማይክ ታይሰን በጃክ ፖል ተሸነፈ። ትላንት ምሽት በቴክሳስ በተካሄደውና የቀድሞ ታዋቂ ቦክሰኛ ማይክ ታይሰን በድጋሚ ወደ ቀለበት በመለሰው የከባድ ሚዛን ፊልሚያ ጄክ ፖል በነጥብ አሸናፊ ሆኗል። የ27 ዓመቱ የማኅበራዊ ሚዲያ ተጽዕኖ ፈጣሪ ሽልማት አሸናፊ ፖል እና በ58 ዓመቱ የቀድሞ ከባድ ሚዛን ሻምፒዮን ታይሰን መካከል የተደረገው ፊልሚያ ባርሊንግተን በሚገኘው ኤቲ ኤንድ ቲ ስታዲየም በርካታ ተመልካቾች ታድሞበታል። በኔትፍሊክስም ፊልሚያው በቀጥታ ስርጭት ተላልፏል። በፍልሚያውም ፖል ተፋላሚው ማይክ ታይሰን ላይ 78 ቡጤዎችን ያሳረፈ ሲሆን ታይሰን በበኩሉ 18 ቡጤዎችን ብቻ ተጋጣሚው ላይ ማሳረፍ መቻሉ ተገልጿል። በመጀመሪያ ደረጃ ማይክ ታይሰን እሱ ጋር መፋለም መቻሌ ለእኔ ክብር ነው ሲል ፖል ከፍልሚያው በኋላ ተናግሯል። የጉልበት መከላከያ ለብሶ ፍልሚያውን ያደረገው ማይክ ታይሰን ከውድድር በኋላ የእግር ጉዳት እንደነበረበት ገልጿል። ነገር ግን ለውድድሩ ይህን ምክንያት ማድረግ አልፈልግም ሲልም ተናግሯል። እንደ አውሮፓያን አቆጣጠር በ1980ዎቹ መገባደጃ እና በ1990ዎቹ መጀመሪያ ላይ እጅግ አስፈሪ የከባድ ሚዛን ሻምፒዮና አንዱ የነበረው ማይክ ታይሰን ይህ በ20 ዓመታት ውስጥ ለመጀመሪያ ጊዜ ያደረገው ፕሮፌሽናል ፍልሚያው ነው። ወደ ቀለበቱ እንደገና የሚመለስ እንደሆነ ሲጠየቅም ቁርጥ ያለ ምላሽ አልሰጥም። አድማጮቻችን፣ የቅዳሜ ምሽት የአሜሪካ ድምፅ የዓለም ዜናዎች እነዚህን ይመስሉ ነበር። አስማማየ ነው ነበርኩ ያቀረብኩላችሁ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር አብራችሁ ቆይታ እንድታደርጉ ጋብዛለሁ። መልካም ምሽቱንላችሁ አጫጭር የዓለም ዜናዎችን አድምጠን ተመልሰናል። ለምሽቱ ወደ ተሰናዱት ዘገባዎችና ውይይቶች ይሆናል የምንሻገረው። ለማስታወስ ያህል በአጭር ሞገድ በ22፣ በ25 እና በ31 ሜትር ባንዶች እንዲሁም በሳተላይት ኢትዮ ሳት ላይ ታገኙናላችሁ። በዌብሳይታችን ደግሞ አምሃሪክ ዳት ቪኦኤ ኒውስ ዳት ካም ብላችሁ ብትገቡ በቀጥታ ልታደምጡን ትችላላችሁ። ወደ ቅንብሮቻችን እንለፍ። በኦሮሚያ ክልል ምስራቅና ምዕራብ ሸዋ፣ ምዕራብና ቄለም ወለጋ፣ አርሲ፣ ጉጂ ዞኖችና የተለያዩ ወረዳዎች ትናንትናና ከትናንት በስቲያ በተካሄዱ ሰልፎች ለቀረበው የሰላም ጥሪ የክልሉ መንግስትና የኦሮሞ ነጻነት ሰራዊት ታጣቂዎች የየበኩላቸውን ምላሽ ሰጥተዋል። ፀሐይ ዳምጠው ዝርዝር አላት። የክልሉ መንግስት ትናንት በፌስቡክ ገጹ ባወጣው የጽሁፍ መግለጫ የሰላማዊ ሰልፍን ጥሪ እንደሚቀበል አስታውቋል። የክልሉ መንግስት ቃል አቀባይ አቶ ሀይሉ አዱኛ ሰልፎቹን አስመልክቶ ትላንት ለዝግጅት ክፍላችን በሰጡት አስተያየት መንግስታቸው የሕዝብ ጥሪ እንደሚቀበል እና በሩ ለሰላም ክፍት መሆኑን ተናግረዋል። ኖርዌይ የሚገኙትና የታጣቂው ቡድን አማካሪ መሆናቸውን የሚናገሩት አቶ ጅሬኛ ጉደታ የሰላም ጥሪው በትክክለኛ መንገድ በህብረተሰቡ እየቀረበ ነው ብለው እንደማያምኑ ገልጸዋል። በአመንጨ ከነ አዋዘት ኖ ደሞ ሞቱማ ጦፔ ንጀ ዱጋፊ ገሰ ገሉቱ ነመት ጅራ ች እኛ ህብረተሰቡም ጥሪ ሳያቅርብልን እራሳችን ሰላም በሀገሪቱ እንዲሰፍን የበኩላችን እንጥራለን። ነገር ግን አንድ ወገን ብቻ ሰላም ስለፈለገም ሰላም መምጣት አይችልም። በሁለት ቀናት በተካሄዱ ሰልፎች ላይ የተገኙና የአሜሪካ ድምፅ ያነጋገራቸው አንዳንዶቹ ተሳታፊዎች ሰልፉ በመንግስት አስተባባሪነት እንደተዘጋጀ ሲናገሩ፣ ሌሎቹ ደግሞ መንግስትና ታጣቂ ቡድን ሰላም እንዲያወርዱ ለመጠየቅ በህብረተሰቡ የተዘጋጀ ነው ብለዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ መንግስት ሰልፉን በማስተባበር ውስጥ እጁ የለበትም ብለው ነበር። አቶ ጅሬኛ ጉደታ የሰላም ጥያቄ እያቀረበ ያለው የትኛው ህብረተሰብ የሚለው ላይ ጥያቄ እንዳላቸው እንደሚያደርጋቸው ተናግረዋል። የኢትዮጵያ መንግስት ሸኔ እያለ የምጠራቸውና በህዝብ ተወካዮች ምክር ቤት በአሸባሪነት በተፈረጁት የኦሮሞ ነጻነት ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በኦሮሚያ ክልል ግጭት ከተጀመረ ከስድስት ዓመታት በላይ ተቆጥሯል። በተለያዩ ጊዜያት ህብረተሰቡ መንግስትና የኦሮሞ ነጻነት ሰራዊት ወደ ሰላም እንዲመጡ ጥያቄ ሲያቀርቡን ቆይተዋል። በተለያዩ ጊዜያት ህብረተሰቡ መንግስትና የኦሮሞ ነጻነት ሰራዊት ወደ ሰላም እንዲመጡ ጥያቄ ሲያቀርቡ ቆይተዋል። በመንግስትና በሰራዊቱ መካከል በታንዛኒያ ሲካሄድ ተጀምሮ የነበረው ድርድር ያለ ስምምነት መጠናቀቁ ይታወሳል። አቶ ጅሬኛ ጉዳታ የመንግስት ተቋማት ነፃ እንዲሆኑ ላቀረቧቸው ጥያቄዎች ከመንግስት በኩል ይሁንታ ባለማግኘቱ ድርድሩ ያለ ውጤት መቅረቱን ገልጸው የሚሳካ ከሆነ ወደ ሰላም ለመምጣት ዝግጁ መሆናቸውን ገልጸዋል። የኦሮሞ ነጻነት ሰራዊት ታጣቂዎች በቅርቡ በኦሮሚያ ክልል ምስራቅ ሸዋ ዞን ዱግዳ ወረዳ በሚገኙ ብርብር ሶጋሌና ደርባ በተሰኙ ሁለት ቀበሌዎች ውስጥ በታጣቂዎቹ 38 ሰዎች መግደልን ጨምሮ በተለያዩ ሰላማዊ ሰዎች ግድያ ጥቃቱና እገታ የተለያዩ ክሶች ሲቀርቡባቸው ቆይቷል። አቶ ጅሬኛ ጉደታ ታጣቂዎቻቸው ሲቪሎችን በማጥቃት ተግባር ላይ እንደማይሰማሩ ተናግረዋል። ናሞተናጋር ወራኒ ኬኝ ተርካንፊ ፍጠጡ ሂንቀፍ ከሞቱማኔ ማቃ ገርቴ ሸኔ የደ ቦባሱ ከሸኔ ጠቀስ ጉዳ የደ ኡመተ ኦሮሞ ፊ ቃመ ግብሲሱዳ በርባደን ወለቲ ቡቱዳፍ ደመንሳ ቶ እነዚህ ንጹሃን ዜጎች የሚያሰቃዩናም የሚዘርፉ በመንግስት የተሰማሩ ራሱ መንግስት ሸነ ቢሮ የሰየማቸው ናቸው። እኛ ስንደርስባቸው ለመንግስት ቶሎ እጃቸውን ይሰጣሉ። ብዙ ቦታ ላይ ደርሰንባቸዋል። የእነርሱ ድርግት ሰራዊታችንን አይወክልም። በተለያዩ ጊዜያት በኦሮሚያ ክልል ውስጥና በአዋሳኝ አካባቢዎች በሲቪሎች ላይ የሚደርሱ ግድያዎች፣ እገታዎችና ጥቃቶች በነዋሪዎችና በመብት ተሟጋች ድርጅቶች በሚወጡ ሪፖርቶች ሲገለጹ ቆይተዋል። ነዋሪዎችና የኢትዮጵያ መንግስት የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ ሲያደርጉ፣ ታጣቂው ቡድን በኩሉም መንግስት ባደራጃቸው ቡድኖች የተፈጸሙ ጥቃት ነው በሚል ምላሽ ሲሰጥ መቆየቱ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ባለፈው ማክሰኞ ጥቅምት 26 2017 ዓ ም በሰሜን ጎጃም ዞን ዝብስት ወይም አርጌ በምትባል የገጠር ከተማ ላይ ተፈጸመ በተባለ የድሮን ጥቃት በትንሹ 43 ሰዎች መገደላቸውን ነዋሪዎችና የጤና ተቋማት ምንጮች ገልጸዋል። ሆኖም በአካባቢው በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚደረግ ግጭት እንደሌለ ምንጮቹ ተናግረዋል። በአሜሪካ ድምፅ ዘጋቢዎች የተጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከአንድ ዓመት በላይ የዘለቀ የትጥቅ ግጭት በሚካሄድበት የአማራ ክልል ሰሜን ጎጃም ዞን ዝብስት ወይም አርጌ በምትባል የገጠር ከተማ የድሮን ጥቃት መፈጸሙን ነዋሪዎች ተናግረዋል። ነዋሪዎቹ ሁኔታው ለደህንነታቸው ስለሚያሰጋቸውም ማንነታቸው እንዳይገለጽ ጠይቀዋል። ባለፈው ማክሰኞ ጥቅምት 26 2017 ዓ ም ከጠዋቱ አንድ ሰዓት ካስር ላይ ተፈጸመ በተባለው በዚህ ጥቃት ቁጥሩ ወደ 10 ሺህ የሚገመት ህዝብ መኖሪያ መሆኗን የጠቀሱት ነዋሪዎች በአካባቢው በመንግሥት ኃይሎችና በፋነው ታጣቂዎች መካከል የሚደረግ ግጭት የለም ብለዋል። ሆኖም ቀደም ሲልም በዚች የገጠር ከተማ የሄሊኮፕተር ጥቃት ተፈጽሞ እንደነበር የገለጹት እነኚህ ምንጮች ባለፈው ማክሰኞ ደግሞ የድሮን ጥቃት መፈጸሙን አመልክተዋል። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ አንድ አስተያየት ሰጪ ሲያስረዳ በዕለቱ በአንድ የገበያ ማዕከል፣ በአንድ ትምህርት ቤትና በጤና ጣቢያ ላይ በሶስት ዙር የተፈጸሙ የድሮን ጥቃቶች መመልከቱን አስታውቋል። መጀመሪያም የጤና ጣቢያውና የገበያ ማዕከሉ መመታታቸውን ይናገራል። እንግዲህ በዛን ሰዓት ሰው ቁሞ ራሱን የይደሳት አልነበረም። ራስ በራሱ ራሱን ለማውጣት ነው የሚሮጥ

እኛ ደግሞ አብዛኛው እንግዲህ ተማሪም ስላልሆነ እንደለበስ ነው የሚያወሩት። ይኸው አስተያየት ሰጪ ጨምሮ እንደገለጠው በጤና ጣቢያው ላይ በተፈጸመው የድሮን ጥቃት የወሊድ አገልግሎት ሕክምና ሲጠባበቁ የነበሩ አምስት ነፍሰ ጡር ሴቶች መገደላቸውን ተናግረዋል። በአንድ ቤት ውስጥ የነበሩ ሌሎች አምስት የቤተሰብ አባላትም በዚሁ ጥቃት መገደላቸውን ገልጦ በትምህርት ቤቱ ላይ በተፈጸመው ጥቃት ደግሞ 15 ህፃናት ተገድለዋል ብለዋል። በአጠቃላይ በድሮን ጥቃቱ ከተገደሉት ሰዎች አብዛኞቹ እናቶችና ህፃናት መሆናቸውንም ጨምሮ አመልክቷል። የተቀበረ የዘውለት ወደ አርባ ሶስት አካባቢ የሞተ ተነሷል። የዘውለት ዘውጭ አለ እዛ በላይ አለ፣ ግን የተለዩ አርባ ሶስት የዘውለት ነው የቀበረ ሲመጣ ወደ ስምንት ነው ዘጠኝ ሙቷል። ሚጣ ከንበር ቦታ ስለሌለ ማለት ነው እንግዲህ፣ ዘመድ ዘመዱ ነው እያያዘ በወገን እየወሰድ በባህል መድኃኒት ናምን ሄደው እንደሆን ነው እንጂ ቆስሉም ራሱ መጥፎ ነው፣ ሚድኑም አይመስለንም። በበነገተው ብዙ ነው የሞተ የአምሳ ስምንት ለዛማ ይደርሳል እንዲ እስካሁን የአምሳ በላይ ማ እኛ እያለንም ሁኗል። አርባ ሶስት ወደው ቀብረናል። ማርያም ቤተክርስቲያን የተቀበሩት ብዙ የሚለግት የሚለግትን ሰው የራስ የራሱ እንዲያዘ ሄደ የተፈጸመው እንትን በጣም አስከፊ አሳዛኝ። አሁን በዚህም ሰዓት ሲጀመር ከተማ ውስጥ ፈልሷል። አንድም ህዝብ የለም ከተማ ውስጥ ነዋሪ አንድም ሰው የለም። ሁለተኛው አስተያየት ሰጭም በተመሳሳይ በገበያ፣ በትምህርት ቤት እና በጤና ጣቢያ ላይ ሶስት የድሮን ጥቃቶች መፈጸማቸውን ገልጠዋል። ጥቃቱ ሲፈጸም በትምህርት ቤቱ አካባቢ ነበርኩኝ፣ ያለው ይኸው ሁለተኛው አስተያየት ሰጪ የጤና ጣቢያውም ትምህርት ቤቱ አጠገብ እንደሆነና በመካከላቸው ያለች አንዲት ቀጭም መንገድ እንደምትለያቸው ተናግሯል። የመጀመሪያው ጊዜ መጣች፣ ተመለሰች፣ በኋላ ዙሪያ መታች። ያን ማስታወስ እንጂ እዛ በኋላ የተደረገው ነገር ማስታወስ አልችልም። ትምህርት ቤት ላይ ነው በቃ። በጣም ብዙ ሰው የሞተ ትምህርት ቤት ላይ ብዙ፣ ያንን አስከሬኖችን ሳነሳ ቆይቻለሁ። የተወሰኑ ልጆች ነን በጋሬ ነው ወደ ቀብር ሥነ ሥርዓት ሲደረግ በጋሬ ነው ያሉ ማለት፣ ቤተክርስቲያን የተቀበሩ የገዜ ላይ ደግሞ ብዙ ቦታዎች ላይ ነው የገጠር። በተለይ በእለቱ ቀኑን ሙሉ አስከሬን ስንሰበስብ ውለናል የሚለው አስተያየት ሰጪ መጀመሪያ አርባ ሶስት አስከሬኖች መቅበራቸውን ከዚያ በኋላ ደግሞ ሌሎች አምስት አስከሬኖች በአንድ የእርሻ ማሳ ውስጥ ማግኘታቸውን ይናገራል። ሰዎች የቤተሰብ አባላቸውን አስከሬኖች እየወሰዱ ሌላ ቦታ ሲቀብሩ ስለነበረም የሟቾች ቁጥር ከዚህም በላይ ሊሆን እንደሚችል አብራርተዋል። አንድ የጤና ጣቢያ ባልደረባ የሆኑ አስተያየት ሰጪም በበኩላቸው በዕለቱ የታዘቡትን ሁኔታ እንዲህ ይገልጻሉ። የመጀመሪያ መነሻው የሆነ ድምፅ ነው የተሰማን። የመጀመሪያ የወደቀው የሚሉት ከኳስ ሜዳው ላይ ነው የሚሉት። ከዛ በኋላ ገበያ ይጦታል። አሁንም የሆነ ድምፅ ተሰማንና በተወሰነ ደቂቃ

በዕለቱ ተፈጸመ የተባለው ጥቃት የድሮን ስለመሆኑ በምን ለየህ? በሚል የአሜሪካ ድምፅ የጠየቀው አንድ አስተያየት ሰጪም እንዲህ ሲል ያብራራል። ድሮን ድምፋ ጤ የሚል ድምጽ ነው የሚሰማ እና ብልጭ የሚል የሆነ ብልጭ እዛ አስከሬኑ ራሱ አልተገኘም። አሁን ሌላ መሳሪያ የመታቸው ሰዎች አሉ እኛ ላይ አሁን ማለት ነው። ለምሳሌ ሞርተር የመታቸው አሉ። እነዚህ ሞርተር የመታቸው ቀላል ማየት ነው አይተ ነዋ ማለት ነው። ሄሊኮፕተሩን እናውቀዋለን ልጁነንም ሲመጣ ስለነበር ስለምናውቀው ይጉም እናውቀዋለን ብንጹም በአካልም ስለሚታይ ማለት ችኮ ለይታ ራሱ ትኝ ማየታችን በቃ ድምጫ ነው እንጂ አትታይሽም ራሱ እዛ ጥቃት ስትፈጽምብሽ ነው ምታያል እና መጣ መቆየታችን ወዲያው መጥለውም ቶታ። የጤና ተቋሙ ባልደረባ ደግሞ በእለቱ ተፈጸም ባለው ጥቃት የተመዘገበውን የሟቾችን ሰላምና የቁስለኞች ብዛት ተናግረዋል። ከዱር ቤቴ ሰባት ኪሎ ሜትር ይመስለኛል። ሁለት አምቡላንስ ቁስለኛ ላክና ወረ ዱር ቤቴ ይወስዳል ላሊበላ ላይ መከላከያ መጽ ቁማለከ ከዛ አምቡላንሱ ላይ ሲተኩስባቸው አምቡላንሱ ተመለሱ። የተረፈ ሰው የለም ሞቱ እንደ ተቅራባ ከመረጃ ላይ ፕሪስክራይብ ያደረገ ነው ቁስለኛ ወረ ስልሳ አራት ሰዎች ናቸው ተጎጆ የነበሩ አሁን ግን በድንጋጤ በምናምን ለካ እየተቆሰሩ ምናም በኛ በገጠሩም እየወደ የወደቁ አሉ። ከኛ ጋር በጣም ወረፋ ስለነበረ እንደነገሩ እኛም ደንቅለት በነበረ ከሚሞቱ እያሉ ወደ ገጠር የተሰደዱ አሉ ለካ እና ወደ መቶ አካባቢ የደረሰ ይመስለኛል አጠቃላይ ጉዳት ደንበሷቸው ወደ አምስት አፖርሽን ቃል የሟች ቁጥር አርባ ስድስት ላይ ነው ያለ አሁን ከ የደረሰ አርባ ስድስት ነው ያለ። ወደ አርባ ስድስት ሞት ላይ ደርሰናል አሁን። ሌላ አስተያየት ሰጪ በበኩሉ የተገደሉ ሰዎች ሁኔታ አሁንም በአእምሮዬ ይመላለሳል ይላል። ሁኔታውን መቼም ቢሆን አልረሳውም ሲልም ያሳደረበትን ስሜት ይገልጻል። እኔ ምናልባት አሁን ራሱ ውስጥ የትሮ ያለም እስካሁን ድረስ ገና በአእምሮዬም አልተመለስኩም። መቼም ሰውን ያህል እንደዛ ሆኖ ከሰውነት ወደ ሰው ያለመሆን መስሎ ሲታይ በጣም ቀውቃል። ነፍሰጡሮች ያለ ጊዜያቸው ሳይገላገሉ ስድስት እናቶች የሞቱች

ምንም የለም እንጂ አንድ ነገር የለም። አሁን ምናልባት ከዛ ሰላሳ ኪሎ ሜትር ኒሮ ባሉ ሲባል ለምሳናቸው እንደዛ ነው እንጂ እኛ ምንም ነገር የለም። የመጀመሪያውና አራተኛው አስተያየት ሰጪዎች ቀደም ሲል ጥቅምት አራት ሁለት ሺህ አስራ ሰባት ዓመተ ምህረት በከተማይቱ የሄሊኮፕተር ጥቃት ተፈጽሞ አንዲት ልጅ መገደሏን ተናግረዋል። ከዛን ቀን አንስቶም የከተማዋ ነዋሪዎች ሌላ ከዚህም የከፋ ጥቃት ሊከተል ይችላል የሚል ስጋት ውስጥ መቆየታቸውን ተናግረዋል። አራተኛው አስተያየት ሰጪ በበኩሉ በጥቃቱ የተጎዱ ሰዎች ብዛት ከዚህም ሊጨምር እንደሚችል ስጋቱን ገልጠዋል። ፋሽላለ ወይም በቀሎ የሚባሉ አንድ ገበሬ ያለ እዛ ውስጥ ያልታያለ ገና ሰው ሁሉም ሰው ወደ ቤት ስላልገባ ምንም ሰው የሌለ ስለሆነ ትንሽ ሰዎች ነው ያለንን እዛ ለመግባት ደግሞ መቼም አስከሬንን ያህል ወድቆ ሲገኝ ተብሎ ዝም ብሎ ያለ ሰው አለ ገና ያልታየ ማለት ነው። ስትመጣ እንሮጣለን። አሁን ትልብና አሁን ልትልብ ነው ሰው ስትደውል ደግሞ ማንሳት እንገባለን። ስትመጣም እንሮጣለን። እንደዛ እየሆነበት የጤና ጣቢያው ባልደረባ በበኩላቸው ተፈጸመ የተባለውን የድሮን ጥቃት ተከትሎ በማግስቱ ቁጥራቸው ወደ አንድ ሺህ የሚገመት የመንግስት የጸጥታ ኃይሎች ወደ ከተማይቱ መግባታቸውንና በሺዎች የሚቆጠሩ ነዋሪዎችም ይህን ተከትሎ ከተማይቱን ለቀው በመውጣት በየጫካው እየኖሩ መሆናቸውን አመልክተዋል። የተወሰኑት ደግሞ በገጠር አካባቢዎች ከሚኖሩ ቤተሰቦቻቸው ዘንድ መሄዳቸውን ተናግረዋል። ከተማ ውስጥ ፈልሷል። አንድም ህዝብ የለም። ከተማ ውስጥ ነዋሪ አንድም ሰው የለም። በየጫካው ነው የሚኖረው። ሀዘኑ አልበቃ ብሎ ደግሞ በማግስቱ መከላከያ ላከብን። ከአንድ ሺህ ያላነስ መከላከያ ሰራዊት መጣ፣ መጦ ቤቱን እየፈነቀለ እያቃጠለ አሁንም ያገኙት ህጻናት ላይ እየደበደቡ። የአሜሪካ ድምጽ የፌዴራልና የመንግስት እስራ ኃላፊዎችን በሰሜን ጎጃም ተፈጸመ በተባለው የድሮን ጥቃት ዙሪያ አስተያየት እንዲሰጡ ጠይቋል። ስለ ጉዳዩ የተጠየቁት የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ጥቃቱ ስለመፈጸሙ የማውቀው ነገር የለም መረጃው አልደረሰኝም ሲሉ መልሰዋል። ቢሮቸው ጉዳዩን እንደሚያጣራም በስልክ ገልጸውልናል። አቶ ደሳለኝ በጉዳዩ ላይ ዛሬ አስተያየት እንደሚሰጡ በትላንትና ዕለት ያመለከቱ ቢሆንም የእጅ ስልካቸው ባለመነሳቱ ግን ምላሻቸውን ለማካተት ያደረግነው ጥረት ሳይሳካ ቀርቷል። የአማራ ክልል የኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በበኩላቸው ስለ ጉዳዩ አስተያየት እንዲሰጡ በስልክና በአጭር የጽሑፍ መልእክት ተጠይቀው ነበር። ይሁን እንጂ እስካሁን ምላሽ አልሰጡም። በአማራ ክልል የሰሜን ጎጃም ዞን አስተዳደር ቃል አቀባይ አቶ ቴዎድሮስ መስፍንም እንደዚሁ እረፍት ላይ ስለሆንኩኝ ስለ ጉዳዩ የማውቀው ነገር የለም የሚል ምላሽ ቢሰጡም የዞኑን ኃላፊዎች አድራሻ ለመስጠት ግን ፈቃደኛ ሳይሆኑ ቀርተዋል። የመንግሥት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በስልክና በአጭር የጽሑፍ መልእክት አስተያየት እንዲሰጡ ቢጠየቁም እርሳቸውም እስካሁን የሰጡት ምላሽ የለም። በደቡብ አቸፈር ተጎድተዋል የተባሉት ሰዎች የሕክምና እርዳታ ተደርጎላቸው እንደሆነ ተ የጠየቀው የኢትዮጵያ ቀይ መስቀል ማህበር በበኩሉ በግንኙነት እክል ምክንያት በአካባቢው ካሉ ሰራተኞቻችን ጋር መገናኘት ስላልቻለን ስለዚህ ጉዳይ የምናውቀው ነገር የለም ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ ክልላዊ ዲሬክተር ዶክተር አለሙ ምህረቱ በአሜሪካ ድምፅ ባጋሩት አጭር የጽሑፍ መልእክት በደቡብ አቸፈር ዝብስት ከተማ ላይ ተፈጸመ ስለተባለው የድሮን ጥቃትና ሌሎች መሰል ጥቃቶች እያጣራን ነው ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ጽሕፈት ቤት ኃላፊ አቶ አለባቸው ብርሃኑም እንዲሁ በአጭር የጽሑፍ መልእክት በሰጡት አስተያየት ተፈጸመ ስለተባለው የድሮን ጥቃት ሰምተናል። ሆኖም ጉዳዩን በተመለከተ ምርመራ ለማካሄድ መረጃ እያሰባሰብን በመሆኑ በአሁኑ ወቅት ለመገናኛ ብዙሃን የምናጋራው መረጃ የለም ብለዋል። ምርመራው ሲጠናቀቅ ግን የደረሱበትን ለመገናኛ ብዙሃን ይፋ እንደሚያደርጉ አመልክተዋል። ከወሊድ በኋላ የሚከሰት የማህፀን ግድግዳ መውረድ ምንድን ነው? ቀጥሎ የሚቀርበው ጤና ነክ ቅንብር ርዕስ ነው። የማህፀን በር ውልቃት በኢትዮጵያ በብዛት የማይታወቅና ትኩረት ያልተሰጠው ነገር ግን በብዙ እናቶች ላይ የሚከሰት የጤና ችግር ነው። በእንግሊዝኛ አጠራሩ ፕሮላፕስ ተብሎ የሚጠራው የሚጠራውና በሴቷ የመራቢያ አካላት ውስጥ ያሉ ጡንቻዎች በመላላት ወደ ውጭ የሚወጣው የማህፀን በር ወይም ግድግዳ፣ አብዛኛውን ጊዜ ከወሊድ በኋላ ከባድ ስራ በመስራት ለረጅም ጊዜ በማማጥ በቂ የሆነ ሕክምና ካለማግኘትና ከመሳሰሉት ምክንያቶች እንደሚከሰት ባለሙያዎች ይናገራሉ። ብዙ ሴቶችም ጉዳዩን አቅልለው በመመልከት የህክምና አገልግሎት ሳያገኙ ለአመታት ከችግሩ ጋር አብረው እንደሚኖሩ ነው ጥናቶች የሚጠቁሙት። በዚህም የተነሳ ተደጋጋሚ ለሆነ ኢንፌክሽን፣ በጊዜ ሂደት የሽንት ማምለጥ እና ይባስ ብሎም እንደ ማህፀን ካንሰር ላሉ የከፉ የጤና ችግሮች ተጋላጭ እንደሚሆኑ በተለያየ ጊዜ የተሰሩ ጥናቶች ያመላክታሉ። የደን ገረመው በዚህ ችግር ተጠቂ የነበሩ አንዲት እናት የጤና ባለሙያና በዚህ ዙሪያ ግንዛቤ ለማስጨበጥ የሚሰራ ተቋም አነጋግራ ተከታዩን አቀናብራለች። በቤንሻንጉል ጎምዝ ክልል የመተከል ዞን ነዋሪ የሆኑት ወይዘሮ አብዮት ከፋለ የሶስት ልጆች እናት ናቸው። ወይዘሮ አብዮት ሶስተኛ ልጃቸውን ከወለዱ በኋላ ለስምንት ዓመታት ያክል ለማንም የማይናገሩት የጤና እክል አጋጥሟቸው እንደነበረ ይገልጻሉ። ከምን ይምጣ ከምን ይምጣ ላውቆም ዝም ብሎ ነው። በቃ ዱብ እዳ ወጦ ወርዶ ነው ሽንት ቤት እንደሄድኩኝ ነው ዝም ብሎ የወጣብኝ። ምንድን ነው ብዬ ሕክምና ሄድ ቅርብ በሚገኝ ክኒ ልክ ሂጀ በምታይበሳት ለእንግላል አስተኝቶ አስገባልኝ መርፌ የሰጠኝ ያው፣ ግን ይህ ብቁ አልሆነም። በምሄድበት በምጓዝበት በምሰራበት ሰዓት እንደ ልቤ መንቀሳቀስ አልቻልኩም። ያው ይወጣል። በሚወጣ ሰዓት ደግሞ ወገባችን ለሁለት ይከፈላል። ትንሽ ተኝቼ ረፍት አድርጌ ለእንግላል ተኝቼ ከመለስኩት በኋላ እንደገና አሁንም መልሶ ሁለተኛ ያስቸግረኛል። የማህፀን በር ወይም የማህፀን ግድግዳ ውልቃት አብዛኛውን ጊዜ የወለዱ እናቶች ከባድ የሆኑ እቃዎችን ሲሸከሙ፣ እረፍት ሲያጡ፣ አሊያም ለረዥም ሰዓት ማማጣቸውን ተከትሎ እንደሚከሰት በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል የማህፀንና የጽንስ ስፔሻሊስት እጩ ሐኪም ዶክተር አህመድ አደም ይናገራሉ። ብዙ ጊዜ የማህፀን በር አይታ ትክት፣ ለማድረግም ወይም ለማወቅም ያስቸግራል። ና ስ ብዙ ጊዜ እናቶች የሚሰማቸው መጀመሪያ ምንድን ነው? የኳስ ላይ የመቀመጥ ስሜት ኦር ደግሞ ሽንት መቆጣጠር አለመቻል ኦር የሽንት ስሜት ቶሎ ቶሎ ሽንት መምጣት ሊሆን ይችላል። ኦር ደግሞ የሰገራ እምቢ ማለት ሊሆን ይችላል። ምክንያቱም ሁለቶቹም ነገሮች አብረው የተያያዙ ስለሆነ ከመሀዘን መውጣት ጋር የሰገራ መውጣት እምቢ ማለት ኦር ደግሞ የሽንት መውጣት እምቢ ማለት ኦርቶቶሎ መምጣት ሊሆን ይችላል፣ ወይም አምለጥም ሊሆን ይችላል። እንደ ደረጃው ግን የማህፀን ወደ ውጭ መውጣት ከወጣ በኋላ ነው ብዙ ጊዜ ሴቶች ኦር ደግሞ ይሄ እኛ በምንለው ሶስተኛ ወይም አራተኛ ደረጃ ከደረሰ በኋላ ነው በደንብ የሚታወቀውና ዲቴክት ለማድረግም ወይም ለማወቅ ጊዜ ይፈጃልና መጀመሪያ የሚሰማቸው እናቶች ስሜት ምን ይሆናል? ፋስ ላይ የመቀመጥ ስሜት ሲቀመጡ ኮንፎርት አለመሰማት ነው የሚሆነው ማለት ነው። ለአነጋገር የማህፀን ውልቃትም ይባላል። ቀጥታ ያው የማህፀን ግድግዳ ወደ ውጭ መውጣት ወይም የማህፀን በርጫፍ ወደ ውጭ መውጣት የሚለው ትርጉም ቀጥታ እንደ አረፍተ ነገር ነው እንጂ የሚሆነው ትክክለኛ የሚተካው አንድ ቃል ላይ አይኖረንም ብዙ ጊዜ። የምዥዥጉ ሎካ የሴቶች ልማት ማህበር ዋና ስራ አስፈጻሚ የሆኑት ወይዘሮ ህድሪ ወርቁ ተቋማቸው በሚንቀሳቀስበት በቤኒሻንጉል ክልል ይህን መሰል ችግር ያለባቸው እናቶች የሚያስፈልጋቸውን የጤና ድጋፍ በመመልከት በዚህ ዙሪያ በጀት መድቦ መስራት መጀመሩን ይገልጻሉ። ብዙ ሴቶች ወደኛ ይመጣሉ፣ ፊስቱላ ተብሎ ሪፈር ይደረጋሉ። እኛ ጋር ከመጡ በኋላ ግን ስናይ ምንም አይነት ሽንትም ሰገራም የለም። በሰዓቱ ባለሙያም አልነበረንም የጤና ባለሙያም አልነበረንም ጤና ጣቢያ ሲሄዱም ፊስቱላ ብለው ነው ሪፈር የሚያደርጓቸው እና የሆነ ወቅት አንድ እናት በቃ ካላያችሁኝ አልሄድም አለችና አሳየችን። ስታሳየን ያው ማህፀን ልጅ የሚሸከመው ሙሉ በሙሉ ነው ወደ ውጭ እንደ ልጅ ራስ ሆኖ ነው የሚወጣው እና በቃ ካልታከምኩ አልሄድም የሚል ሀሳብ ፊስቱላ ነኝ ብላ ስትለን ግራ ገባኝና ዶክተሩ ጋር ስደውል ይሄ ማህፀን መውረድ ነው፣ እኔም አላቅም ለእኔም አዲስ ነበር። ይሄ ማህፀን መውረድ ነው እንጂ ፊስቱላ አይደለም የሚሉ ሀሳብ ሰጠን። ከዛ በኋላ ዶኖሮቻችንን ዩኤንኤፍፒኤን በጣም ነው የማመሰግነው። ለእነሱ ይህን ሀሳብ ሼር ስናደርጋቸው ፈቀዱልን በጀት። ከዛ በኋላ እነዛን እናቶች ማሳከም ጀመርን ማለት ነው። እና የማህፀን መውረድ በብዛት አይታወቅም ነበረ። የፊስቱላ ነበር የሚታወቀው። እና በርካታ እናቶች ቁጥራቸው በጣም አስደንጋጭ የሆነ ከአንድ ከትንሽ መንደር ውስጥ ሀምሳ አርባ እናቶች በዚህ ችግር የተጋለጡ ናቸው እና ይህንንም በዘመቻ አሶሳ ላይ፣ ባህር ዳር፣ አዲስ አበባ እየመጡ በርካታ እናቶች እንዲታከሙ አድርገናል። ብዙ እናቶች ጉዳዩን ቸል በማለት በወገብ ህመምና በቀላል የሽንት ቧንቧ ኢንፌክሽን እየተመካኘ ለረዥም ጊዜ ህክምና ሳያገኙ እንደሚኖሩና በዚህም የተነሳ ለሰፋ ችግር እንደሚጋለጡ የጤና ባለሙያው ዶክተር አህመድ አደም ይናገራሉ። ወደ አርባ ሰባት ፐርሰንት ከተያዙ ሰዎች ግማሾቹ ዲፕሬሽን ውስጥ ይገባሉ። ለማንም አያወሩም። በዚህ የተነሳ ኳሊቲ ኦፍ ላይፋቸውን አፌክት ያደርገዋል። ይሄ የቀን ተቀን ዕለታቸውን መስራት አይችልም። ፕሮዳክቲቭ አይደሉም ሴክል ላይፋቸው ላይ ችግር አለ። ኦሪጅ ባታሉ በዚህ የተንሳ ዲቮርስ አለና በጣም ይሄ ከማተርናል ሄልዝ ከእናት ውስጥ ናሉ ጋር በጣም የተያያዘ ነው እና ኢቭን ወደ ዲፕሬሽን የሚያጋልጣቸዋል ና ከዚህ መጥተው እኛ ጋር ተሰርተው ሲሄዱ በጣም ነው ምቃ በጣም ረክተው ደስ ብሏቸው በእንደዚህ እንኳን ህክምናው በቀላሉ እንኳን ተሰርቶ የአንድ ሰዓት የሁለ የአራአምስት ደቂቃ ፕሮሲጀር እና ኦፕራሽን የማይመስላቸው ሁሉ አሉ። ወይዘሮ ህድሪ ወርቁም በተቋማቸው ከሚያዩት ችግር ስፋት በመነሳት በከተማም ቢሆን የግንዛቤ እጥረት አለ ይላሉ። በጣም ከባድ ነው። ከተማ አካባቢ እኔ በጣም ማለት ትልልቅ ከተማ የሚባል ወረዳዎች ላይ ዞኖች ላይ ነው የምንሰራው። ትልልቅ ከተማ ላይ እንኳን ይደበቃል ብዬ ነው የማስበው። በጣም ነው የሚያስደነግጠው። በጣም ነው የሚያስፈራው። ሌላ በአድ ነገር የመጣ ሁሉ ነው የሚመስለው። ምክንያቱም አካልሽ ወደ ውጭ ወጦ ተንጠልጥሎ ሲቀመጥ በቃ ምን ተፈጠረ ብሎ ነው ብዙዎቹ የሚያስቡት፣ እና የማይድን አድርገው ነው የሚያስቡት። መናገር የሚፈራሉ በነሱ ብቻ የደረሰ ይመስላቸዋል፣ እና የግንዛቤው ስራ በጣም ብዙ ቅስቀሳ ያስፈልጋል። የቤኒሻንጉል ጉምዝ የመተከል ዞን ነዋሪ የሆኑት ወይዘሮ አብዮት የቀዶ ሕክምና አገልግሎት ካገኙ በኋላ ወደ ቀደመ ሕይወታቸው መመለሳቸውን ይገልጻሉ። የራሴን ማህፀን ካስወጣ በኋላ አብዛኛውን በተገኘሁበት ቀበሌና ወረዳ ውስጥ ብዙ ሴቶች እንዲሰራላቸው ትምህርት እየሰጠሁ በየሰፈሩም እየሄድኩኝ ያው ድብቅ መሆናችን እኛን ነው የሚጎዳን። ከአስር እስከ ሀያ የሚሆኑ ሴቶች እንደኔ ማህፀናቸው ተሰርቶላቸው አሁን በደህና ደረጃ ይገኛሉ። ዶክተር አህመድ የማህጸን በር ውልቃት ወይም የማህጸም ግድግዳ ውልቃት የተለያዩ እንቅስቃሴዎችን ጨምሮ ከቀዶ ጥገና ውጪ የህክምና አማራጮች እንዳሉት ይገልጻሉ። በእርግጥ አሁን የሚመከረው ሁሎችን ደረጃ አለው ያው የህክም ሙዳ ማህጸን ወደ ውጭ ሲወጣ ደረጃ አለው። ከአንድ እስከ ስከ አራት ከአንድ እስከ ሶስት የተለመደው አለ። በአይነት የከፋፈል ዘዴ ቢኖርም ከአንድ እስከ አራት የሚለውን ስንከተል ብዙ ጊዜ እንኳን ማሕፀናቸው ወደ ውጭ መውጣት ምልክት የሚያሳዩ ሰዎች ይቅርና እናቶች ከወለዱ በኋላ የሚመከሩ ብዙ አይነት ኤክሰርሳይዞች አሉ። እነዚህ ለምሳሌ ብዙ የተማረ ሰው የሚያውቃቸው ኪግልስ ኤክሰርሳይዝ የሚባሉ አሉ። አሁን ጥሩ ጥሩ ነገሮች እየመጡ ነው። ኢቨን ቀጥታ ኦፕራሲን ሳይሰሩ እነዚህ ላፓራስኮፒ የሚባሉ አሉ ና ላፓራስኮፒ በትንሽ ቀዳዳ ብቻ ተገብቶ ማሕፀኑ ወደ ላይ ወደ ላይ ከፍታ ታስረው እዛው እንዲቀርና ኢቨን ሰዎቹ ወለዱም አልወለዱም ሲንስ ፈልቢ ካሁን ዩትረስ የሰውነት የተቀደሰ ሰውነት ነው እና ኦርቶ ማውጣትን ብቸኛው መፍትሄ አይደለም ተብሎ ስለሚታሰብ አሁን ዘመን መፍትሄ ይችላለ ዘመናዊ ያስታሰብ ስላለ ኢቨን ማሕፀኑ ጥቅም ባይኖረውም ወደ ውስጥ ገብቶ እዛው ላይ ቦታው ላይ ብቻ ተንጠልጥሎ እንዲቀመጥ የሚደረግበትን መንገድ አለ። ምንም እንኳን በኢትዮጵያ ስለ ችግሩ ሰፋ ያለ ግንዛቤ ባይኖርም 24 ከመቶ የሚደርሱ እናቶች ላይ ችግሩ እንደሚያጋጥም የዩናይትድ ስቴትስ መንግስት የብሔራዊ የህክምና ቤተ መጻሕፍት መዛግብቶች ጠቁመዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገርመው ከዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፈውን የቅዳሜ ህዳር 7 2017 ዓ ም ምሽት ፕሮግራማችንን ነው። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ስነ ምህዳርን በተመለከተ ማህበራዊ ንቃትን ለመፍጠር ዜጎች ያላቸውን ተያያዥ መብትና ኃላፊነት ለማስገንዘብ ከሚንቀሳቀሱ ተቋማት መካከል አንዱ የስርዓተ ምህዳር ፍትህ ኢትዮጵያ ይሰኛል። የአካባቢ ጥበቃን ሰፋ ሲልም የአየር ንብረት ለውጥን በተመለከተ ሊተገበሩ የሚገቡ የሕግ ተሳትፎች ዙሪያ የሚያማክረው ተቋም ኃላፊ እስከ ዳር አውግቸው ይባላል። እስከ ዳርን በመካሄድ ላይ ካለው የኮፕ 29 የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ጋር እንዲሁም ከተቋሙ ጋር ተያያዥ ሀሳቦችን ያጋራን ዘንድ እንግዳችን አድርገነዋል። ከሀብታሙ ስዩም ጋር ቆይታ አድርገዋል። ዋና ትኩረቱ የአካባቢ ጥበቃ መርት የሚባለው ነገር በአግባቡ በህብረተሰቡ ዘንድ እንዲታወቅ ማድረግ ነው። በአገር አቀፍ ደረጃ በምንሰራው ስራ ከሀገር አቀፍ ስራችንን ደግሞ ከዓለም አቀፍ ሁኔታው ጋር ደግሞ አገናኝተን የምንሰራው በተለይ ደግሞ የአየር ንብረት ለውጥ ፍትህ ስራ አለ። እነዚህ ስራዎች ላይ በዋናነት እንግዲህ እንደ ሀገራችንም ህዝብ ማጆሪቲነታቸው ወጣቶች ላይ ትኩረት አድርገን ብዙ እንቅስቃሴዎችን እናደርጋለን። ከመሰረታዊ ከሆነው የግንዛቤ ማስጨበጫ ስራ ጀምሮ እስከተለያዩ የአቅም ግንባታ ስልጠናዎችን እንዲሁም ደግሞ በአገር ውስጥም በአለም አቀፍ ደረጃም ባሉ የአካባቢ ጥበቃና የአየር ንብረት ለውጥ ድርድሮች ሂደቶች ላይ ወጣቶች መረጃውን ኑሯቸው ኢንፎርምድ የሆነ የነቃ ተሳትፎ እንዲያደርጉ ጥረቶችን እናደርጋለን። እንግዲህ ብዙ ጊዜ ፍትህ ሲባል እኛ ከወንጀል ከፍትሃ ብሔር ከተለያዩ ጉዳዮች ጋር የተያያዘውን መደበኛ የፍትህ ጥያቄ ነው የምናስበው። እና ስነ ምህዳርና ፍትህ በምን ሁኔታ ተገናኘ? አካባቢ ጥበቃ ፍትህ ስንል እንግዲህ ይሄ የተፈጥሮ አካባቢያችን እንደሚታወቀው ለእያንዳንዱ ለህይወት ለሚያስፈልጉን ግብዓቶች ሁሉ ምንጭ ነው። ቤዚክሊ የሰው ልጅ ለሚተነፍሰው አየር፣ ለሚበራው ምግብ፣ ኢኮኖሚያችንን ለምናንቀሳቀስበት ገንዘብ፣ ስራ ለምንሰራበት ነገር ሁሉ ምንጩ ይሄ ተፈጥሮ አካባቢ ወይም ናቹራል ኤንቫይሮንመንት የምንለው ነው። ይሄ ተፈጥሮ አካባቢ እንግዲህ ይሄን ሁሉ ነገር ሲሰጠን ብዙ የሆነ ጥቅሞች አሉት ማለት ነው። እነዚህን ጥቅሞች ደግሞ እያገኘ የሰው ልጅ እንዲቀጥል የተወሰኑ ኃላፊነቶች አሉ ይህንን አካባቢ የመጠበቅ። ስለዚህ የፍትህ አንግሉ እንግዲህ የፍትህ ጉዳዩ የሚመጣው እዚህ ጋር ነው። አሁን ባለው ነባራዊ ሁኔታ በሀገራችንም ይሁን በዓለም አቀፍ ያለው ሁኔታ ስንመለከት ቅድም በጠቀስኩት መልኩ የአካባቢን ትሩፋቶች የኤንቫይሮንመንቱን ቤነፊት የሚያገኙት አካላት በአንድ በኩል እናገኛቸዋለን በህብረተሰቡ ዘንድ ይህንን ደግሞ አካባቢ የመጠበቅ ኃላፊነት ወይ ደግሞ ወጪውንም በገንዘብ የሚገመተውን ሊሆን ይችላል፣ በስራ የሚገመተውን ኃላፊነት የሚወጣው ደግሞ ያ ጥቅሙን የሚያገኘው አካል ሳይሆን ቀርቶ የምናገኝበት ሁኔታ አለ። ያ የአካባቢ ኢፍትሐዊነትን ወይም ደግሞ ኢንቫይሮንመንታል ኢንጀስቲስ የሚለውን ነገር ይገልጽልናል። በዚህ ይህ እንዲስተካከል ምን ያስፈልጋል ማለት ነው በተለይ በህግና በስርዓት የተደገፈ እያንዳንዱ የአካባቢ ጥቅምን ኢንጆይ የሚያደርግ ወይም ደግሞ የአካባቢ ጥቅም ትሩፋቶችን የሚጠቀሙ አካላት ተገቢውን የሆነ ኃላፊነት ያንን አካባቢ ለመጠበቅ ሊወጡ ይገባል የሚለውን ነገር ተግባራዊ የሚያደርግ ህግ፣ አሰራር እንዲሁም ግንዛቤ ያስፈልጋል ማለት ነው። እኔ እናንተ ይህንን ቃለ ምልልስ በምናደርግበት ሰዓት ላይ የዓለም ሀገራት በአዘርባይጃን ተገናኝተው የተባበሩት መንግስታት ድርጅት የአየር ለውጥ ጉባኤ ላይ እየተሳተፉ ይገኛሉ። የተለያዩ ሀሳቦችም ይንሸራሸሩበታል ተብሎ ይጠበቃል። እንዲህ ያሉ ዓለም አቀፍ ጉባኤዎች ያላቸው ፋይዳ ምን ያክል ነው? አፍሪካውያን ወጣቶች፣ እናንተን የመሰሉ ደግሞ ኢትዮጵያን በአካባቢ ጥበቃ፣ በስነ ምህዳር ዙሪያ ለሚንቀሳቀሱ ወጣቶችስ ያላቸው ትርጉም ምን ያክል ነው? ይሄ የዓለም አቀፍ ስምምነት እንግዲህ የራሱ የሆኑ ብዙ ጥቅሞች አሉት። ጥቅሞቹ ላይ መጣባቸዋለሁ። ግን መጀመሪያ ሊሰመርበት የሚገባው ነገር የአየር ንብረት ለውጥ አሳሳቢነቱን የሚመጥ ውጤት ያመጣ የድርድር ሂደት አይደለም። ምክንያቱም እንደምታውቀው እንግዲህ ኮፕ ሀያ ዘጠኝ ስንል አሁን ኦልሞስት ለሰላሳ ዓመት እና እዛ አካባቢ የዓለም ሀገራት ስቲል ውይይት ላይ ነው ያሉት። ተጨባጭ የሆኑ እርምጃዎችን የወሰዱባቸውን ሁኔታዎች ስንመለከት በጣም ውስን ሆነው እናገኛቸዋለን። ስለዚህ ይሄ የዓለም አቀፍ ስምምነት በዚህ መልኩ ውስንነት አለው። ምክንያቱም መጀመሪያውኑ ሆኑ ፈተዋለው ያለውን ችግር ሳይፈታ በጣም ረጅም ጊዜ ስቲል በድርድር ላይ ምኑ አብዛኛው ነገር። ይሄንን ስንል ግን ይሄ የድርድር ሂደት የራሱ ያመጣቸው ጥቅሞች የሉም ማለት አይደለም። የኮፕ ፕሮሰስ ስንመለከተው በፊት መጀመሪያ ላይ ከነበረው ከኪዮቶ ፕሮቶኮል በፈረንጆቹ አቆጣጠር በ1997 የነበረው የአደጉ ሀገሮች የልቀት መጠናቸውን የካርቦን ወይም የሙቀት አማቂ ጋዞች ልቀት መጠናቸውን እንዲወስኑ አትሊስት ፍሬምወርኩን ያስቀመጠ ስምምነት እስከተደረገበት ከኪዮቶ ጀምሮ ከዛ በየጊዜው ደግሞ የአዳፕቴሽን ፋይናንስ የሚቲጌሽን ፋይናንስ ካደጉ ሀገሮች ወደ ማደግ ላይ ወዳሉ ሀገሮች የሚሄዱበትን መንገድ የተወሰኑ ስምምነቶች የተደረጉበት አጌን ውጤታማነቱና የስምምነቱ አተገባበር ላይ ብዙ ስምምነቶች ቢኖሩ እነዛን ውጤቶች ያመጣ ነበረ። በቅርቡም የተደረጉትን የኮፕ 27 28ን ስንመለከት ደግሞ ይሄ ሎሴን ዳሜጅ የምንለው ፈንድ ወይ ደግሞ ኦልሬዲ በአየር ንብረት ለውጥ ምክንያት ለደረሱ ጉዳት ካሳ ምንጭ የሚሆን ፈንድ የተቋቋመበትና ለዛም ፈንድ ወይም እዛ ቋት ውስጥ የተወሰኑ ሀገራት የተወሰነ ገንዘብ ኮሚቴ ያደረጉበትን ሁኔታ እንመለከታለን። እንግዲህ ይህንን ሁሉ ነገር ስንመለከት በተለይ ከወጣቶች አንፃር ሚናው ምንድን ነው የሚለውን ነገር ስናይ የአየር ንብረት ለውጥ በዋናነት እንደሚታወቀው ኦረዲ አሁን የምናያቸው ትልልቅ ጉዳቶች እያደረሰ ግን አሁንም እርምጃ ካልወሰድን ደግሞ በጣም የሚያሳስበው ደግሞ የወደፊቱ፣ የወደፊቱ ስንል ደግሞ አሁን ያለው ወጣት ነገ ቤተሰብ መስርቶ ሀገር ተረክቦ የሚመራበት ወቅት ላይ እቺ ምድር ሕይወትን መደገፍ የምትችልበትን አቅም ነው የአየር ንብረት ለውጥ፣ የዓለም ሙቀት መጨመር እያዛባ የሚመጣው ማለት ነው። ስለዚህ በጉዳዩ ባለቤትነት ደረጃ ወጣቶች የመጀመሪያ የጉዳዩ ባለቤቶች ሊሆኑ ይገባል። ስለዚህ መጀመሪያ ችግሩን እራሱ ምንድን ነው ችግሩ እኛን እንዴት አፌክት ያደረገናል የሚለውን ተረድተው ወጣቶች በአግባቡ ተሳትፎ እያደረጉ ከመጡና ኦፍኮርስ ደግሞ ይህንን ተሳትፏቸውን ደግሞ የሚፈቅድ እና የሚያስችል የስምምነትና የድርድር ሂደት ያስፈልጋል። ለምንድን ይመስልሃል እነዚህ ጉባኤዎች ከአንድ ሳምንት ከሁለት ሳምንት ጉባኤነት ዘለው ሁሉም ሀገራት የሚስማሙባቸው ህግና ደንቦች መሆን ያልቻሉ በዓለም አቀፍ ደረጃ ላይ ያለው የአየር ንብረት ለውጥ ስጋትና ማሳያ አደጋዎች በተለይ በምስራቅ አፍሪካ እንዲሁም በአፍሪካ የተለያዩ ቀጠናዎች ውስጥ በበርካቶች ሕይወት ላይ የፈጠሩ ጫና ይታያል በየቀኑ። ነገር ግን ሀገራት ወደ አንድ ሊስማሙ ያልቻሉበት ነገር ምንድን ነው ብለህ ታስባለህ? እንዲስማሙ ለመጪው ትውልድ የሚተርፍ ቁም ነገር ስሚሰሩ ምን መደረግ አለበት? በመጀመሪያውን ፓርት ለምንድን ነው ውጤታማነት ውስን የሆነው በሚለው መልኩ ለመመለስ የመጀመሪያውን የዓለም አቀፍ የአየር ንብረት ለውጥ ድርድሩ የሚካሄደው በመንግስታት መካከል ነው። የዓለም አቀፍ ህግ ነው ክሬት ለማድረግ የሚሞከረው። የዓለም አቀፍ ህግ ደግሞ እንደሚታወቀው የራሱ የሆኑ ብዙ ጥቅሞች እና አድቫንቴጆች ቢኖሩትም የራሱ ውስንነቶች አሉ። ምክንያቱም ህግ ስንል እንግዲህ በጽንሰ ሀሳብ ደረጃ አንድ አስገዳጅ የሆነ መመሪያን አስገዳጅ የሆነ ባህሪን ሊያስተካክል የሚችል መመሪያ ነው ብለን ነው የምናስበው። አንድ ነገር ደግሞ አስገዳጅ እንዲሆን በዛ ህግ ሊገዙ የሚጠበቅባቸው አካላትም በምርጫቸው እና በፈቃዳቸው ያንን ካላደረጉ እርምጃ የሚወስድ ወይ ደግሞ ይሄ ቅጣት የምንለው ሳንክሽን የምንለው ኤሌመንት ያስፈልገዋል። ኢንተርናሽናል ወይ ዓለም አቀፍ ህግ ላይ ስንመጣ ያንን ማድረግ የሚችል ተቋማዊ ስርዓት የለንም እንደምታውቀው። ሁሉም ሀገር የራሱ ሉዓላዊ ነፃነት አለው። ስለዚህ ሀገራት የሚወስኗቸውን ውሳኔዎች በራሳቸው ፈቃደኝነት ላይ ነው የሚመሰረተው ተግባራዊ እንዲያደርጉት ማለት ነው። የድርድር ሂደቱም ላይ እንግዲህ የራሱ የሆኑ ብዙ ውስንነቶች አሉ። ለምሳሌ እኛ እንደ ኢኮጀስቲስ ኢትዮጵያ ወይ ደግሞ እንደ ኦብዘርቨር ነው በዚህ ሂደት ላይ የምንሳተፈው ሀሳቦችን እናነሳለን እኛ የምናነሳቸውን ሀሳቦች ግን ካውንተር የሚያደርጉ እኛ ስልህ እንግዲህ እንደ ኢትዮጵያ ውስጥ እንዳለ መንግስት ያልሆነ ተቋም ብቻ ሳይሆን ዓለም ላይ ያሉ ብዙ እኛም አባል የሆንባቸው ጠንካራ የመንግስት ያልሆኑ ወይም የሲቪል ሶሳይቲ ጥምረቶች አሉ። እነዛ ጥምረቶች በጣም በመረጃ አጠናክረው ሳይንሱን አሳይተው የሚያቀርቧቸው የውሳኔ ሀሳቦች ምናልባት ከኢንዱስትሪ በሚመጣ ኢንፍሉዌንስ ሉ ኳሽ ተደርገው መንግስት ወይ ደግሞ የያገሩ ውሳኔ ሰጪ ጋር ከነሱ ይልቅ የነዛ የኢንዱስትሪ ኢንፍሉዌንስ በጣም ከባድ ተጽዕኖ መፍጠር ይችላል። የአየር ንብረት ለውጥ ደግሞ ለመፍትሄው እንደምታውቀው አንዱ መሰረታዊ የሚያስፈልገው ነገር ከእነዚህ ከነዳጅ መሰረት ካደረገ ኢኮኖሚ ትንሽ አማራጮችን ማየት ይጠይቃል። ስለዚህ የኢኮኖሚካል ስትራክቸሩም ላይ ዲማንድ የሚያደርገውን ለውጥ ለማምጣት የሚፈቅድ የኢንዱስትሪ የምንለው የኮርፖሬሽን ኢንተረስት በጣም ውስንነት ነው ያሉ ፣ ምክንያቱም ስታተስ ኮን ሜንቴን ማድረግ ይፈልጋል፣ ፕሮፊት እያደረገ ያለው አካል በዚህ ሲስተም። ያ ደግሞ አካል እንዳልኩት ከውሳኔ ሰጪዎቹ ጋር የራሱ በጣም የተቀራረበ ተጽዕኖ የመፍጠር አቅም አላቸው። ስለ እነዚህ ሁሉ ነገሮች በጣም እንትኑን ውስን ያደረጉታል። የእናንተም ተቋም የመሰሉ አፍሪካ ውስጥ መሰረት ያደረጉ ወጣቶች ላይ እያነጣጠሩ ተቋማት ሁኔታዎችን ለመቀየር እያደረጉት ያለ ጥረት ቀጣይ ነው ብዬ አስባለሁ። በእናንተ ተቋም በኩል የወደፊቱ ህልማችሁ የወደፊቱ ዓላማችሁ ምንድን ነው? የወደፊቱ ዓላማችን እንግዲህ አሁን እኔ ለምሳሌ በግሌ ካለው ነገር ብጀምርልን የዓለም አቀፍ የአየር ንብረት ለውጥን የመሰሉ ሌሎች የክላይሜት ብቻ ሳይሆን ሌሎች መልቲላተራል ኤንቫይሮንመንታል ፕሮሰሶች አሉ፣ ሀገራት እንዲስማሙባቸው የሚጠበቁ እነሱ ላይ ለመሳተፍ እዛ ጋር ተሰሚነት ያለ የምናገኝበትን አቅም ለማግኘት በጣም ብዙ ቻሌንጆች ብዙ ደረጃዎችንም ማለፍ ይጠይቃል። አንዳንዴ የነዛ ነገሮች በእርግጥ አሁን በጊዜ ሂደት እየተሻሻሉ ነው፣ ግን አሁን የኔን የግል ምሳሌ ብነግርህ ለምሳሌ ያው እንደ ወጣት አድሬስ እያደረግከኝ ነው፣ ግን እኔ ይህንን ድርጅት ሳቋቁምና ስራውን ስጀምር ወጣት ነበርኩኝ። ግን ከእንግዲህ ይሄ ፕሮሰስ ላይ ቅድም እንዳልኩ ኢንፍሉዌንሻል ለመሆን የሚፈጀው ጊዜ የእኔን ከወጣትነት ወደ ጎልማሳነት ዕድሜ ለምሳሌ አሸጋግሮኛል በዚህ ሂደት ማለት ነው። ስለዚህ አሁንም ደግሞ ከኔ በኋላ ያሉ ወጣቶች በእርግጥ በአየር ንብረት ለውጥ ድርድሩ ሚሆን በሌሎች የኢንቫይሮንመንታል አግሪመንት ፕሮሰሶች ውስጥ እንዲሳተፉ የቀለለ መንገድ እንዲኖር እኔም መሰልም ከኔ በላይ ያሉትም አካላት ብዙ ነገሮችን ለማሻሻል የሚሞከሩ ነገሮች አሉ። ግን በቂ አይደለም። አሁንም ቢሆን በተለይ ከአፍሪካ ከኢትዮጵያ ያሉ ወጣቶች የሚወከሉበትን ሁኔታ ስንመለከት በነዚህ በእነዚህ ፕላትፎርሞች ላይ በጣም ውስን ውክልና ኖሯቸው እናገኛለን። ስለዚህ ይህንን ነገር የሚያሻሽል ድጋፍ ይህንን ነገር የሚያሻሽል ዓለም አቀፍ አሰራር ያስፈልጋል። እንደ ኢኮጀስቲስ ኢትዮጵያ ይህንን ለማገዝ እንግዲህ በጣም በብርቱ አስፍተን ወጣቶች ላይ በጣም እየሰራ ነው። ወጣቶች ላይ ትኩረት ካደረገው ስራችን ባለፈ ደግሞ እንደ ሀገር ኢትዮጵያ እንደ አህጉር አፍሪካ ደግሞ የታዳጊ ሀገሮች ድምፅ እና የእነሱ ጉዳይ በአግባቡ በእነዚህ ዓለም አቀፍ መድረኮች እንዲሰማ የተለያዩ የአቅም ግንባታ ስራዎችን ለተደራዳሪዎች፣ እኛን ወክለው ለሚደራደሩ የመንግስት አካላት ለተደራዳሪዎቹ በተቻለን አቅም ፕሮቫይድ ማድረግ እንሞክራለን። ለምሳሌ ከኮፕ 29 በፊት የእኛን ሀገር የአየር ንብረት ለውጥ ድርድር ከሚመራው ከሚኒስትሪ ኦፍ ፕላኒንግ ኤንድ ዴቨሎፕመንት ጋር በመሆን የሚሄደውን ዴሊጌሽን የኔጎሽየሽን ትሬኒንግ ኢኮ ጀስቲስ ኢትዮጵያ ከሌሎች ተባባሪ ድርጅቶች ጋር ሆኖ ሰጥቷል። ቀጣዩ ቅንብር ደግሞ በዩናይትድ ስቴትስ በቅርቡ በተጠናቀቀው ምርጫ ዙሪያ የሚያጠነጥን ነው። ባለፈው ሳምንት ማክሰኞ በከፍተኛ ድምፅ ማሸነፍ ብቻ ሳይሆን የእንደራሴዎች ምክር ቤቱንም የተወካዮች ምክር ቤቱንም በአብላጫ ድምፅ የወሰደው የሪፐብሊካን ፓርቲው መሪ የአሁኑ ተመራጭ ፕሬዚደንት ዶናልድ ትራምፕ የካቢኔ አባሎቻቸውንና ከፍተኛ አማካሪዎቻቸውን ከወዲሁ ይፋ ማድረግ ይዘዋል። ወደ ዋይት ሀውስ የሚመለሱበትን ይህንን ያልተጠበቀ ከፍተኛ ድምፅ ያገኙትን የቀድሞውን ፕሬዝደንት ለዚህ ስኬት ያበቁት ምክንያቶች የፖለቲካ አዋቂዎችንና የሌሎችን ትኩረት በተመሳሳይ እየሳቡ ነው። በማናቸውም ሁኔታ በሙሉ ልባቸው ትራምፕን በመደገፍ ከሚታወቁት የፓርቲያቸው አጥባቂ ደጋፊዎች ለሁለቱም ፓርቲዎች ወገንተኝነት እስከሌላቸው መራጮች ብሎም በዲሞክራቲክ ፓርቲ ደጋፊነታቸው እስከሚታወቁ በርካቶች ድረስ በተመሳሳይ ድምፃቸውን ለትራምፕ ለመስጠት የወሰኑባቸው እነኚህ ሁኔታዎች ያልተጠበቁት የገጠማቸውን የተፎካካሪው ፓርቲ ደጋፊዎች ጨምሮ ብዙዎችን ለውይይት መጋበዛቸው አልቀረም። በዚህ ጉዳይ ላይ ማብራሪያ እንዲሰጡን የሕግ መምህሩንና የፖለቲካ ጉዳዮች ተንታኙን ዶክተር ተሻገር ወርቁን አነጋግረናል። ያነጋገራቸው አሉላ ከበደ ነው። ባለፈው ማክሰኞ ምርጫ በከፍተኛ ድምፅ ማሸነፍ ብቻ ሳይሆን የእንደራሴዎች ምክር ቤቱን ከእጁ ያስገባውንና እስካሁን በተቆጠረውም ድምፅ የተወካዮች ምክር ቤቱን ውጤት በአብላጫ ድምፅ እየመራ ያለውን የሪፐብሊካን ፓርቲያቸውን የሚመሩት የቀድሞ ፕሬዝዳንት የአሁኑ ተመራጭ ፕሬዝዳንት ዶናልድ ትራምፕ የካቢኔ አባሎቻቸውንና ከፍተኛ አማካሪዎቻቸውን ከወዲሁ ይፋ ማድረግ ይዘዋል። በዚህ መጠን ላልተጠበቀው ግዙፍ ስኬታቸውም በርካታ ጉዳዮች በምክንያትነት ይጠቅሳሉ ከሁለቱ ፓርቲዎች ውጭ ያሉትን ማንን እንደሚመርጥ ያልወሰነውንና እንደ ሁኔታውም ተለዋዋጭ ምርጫ ውሳኔ የሚያደርገውን መራጭ ቀልብ እንዲስቡ ያስቻለ አቀራረብ ተከትለዋል። አለፍ ብሎም ለወትሮ የዲሞክራት ፓርቲውን እጩ በመምረጥ የሚታወቁ የመራጭ ወገኖች ሳይቀሩ ትንሽ በማይባል መጠን ድምፃቸውን እንዲሰጧቸው የሚያስችል አቀራረብ ተጠቅመዋል የሚሉ አስተያየቶች ይሰማሉ። በእርግጥ ይህ መሰረት አለው ወይ ለሚለው ቀዳሚ ጥያቄያችን የትንታኔ ማብራሪያውን የሰጡን ዶክተር ተሻገር ሲያስረዱ፣ ብዙ ጊዜ በዚህ ደረጃ አይሳካም እንጂ ቀደም ሲል በነበሩ ምርጫዎችም የሚታወቅ አንዱ የምርጫ ዘመቻ ስልት ነው ይላሉ። በፊትም በነበሩ የፖለቲካ ሂደቶች ከነ ሬገን ጀምሮ ከዛም በፊትም በነበሩ የፖለቲካ ሂደቶች ውስጥ ያሉ ክስተቶች ናቸው እና ምንድን ነው የሚሆነው? አስር ሰዎችን ብንወስድ ከአስሩ ውስጥ ሁለት ሰዎች ፓወር ከፈለጉ ስድስቱን ወደ ነሱ የሚያስመጡበትን መንገድ ነው የሚፈልጉት። እና መሀል ላይ ያለው ሰው የምትለው እንደው የዕለት ዕለት ኑሮውን ነው እንጂ የሚያተኩረው፣ እውነት በየቀኑ ምን ተካሄደ እንደዚህ ነው እንደዚህ ነው ብላ አይከታተልም። እና እነዛ ስድስቱ መሀል ላይ ያሉት አብዛኛውን ወደ ራሱ አስተሳሰብ መመለስ የሚችልባቸውን መንገዶች አጥንቶ አጥንቶ አጥንቶ ቀሪ ሁለቶቹ ላይ እንዲነሱ ካደረገ በቀላሉ ስልጣን ይዛል ማለት ነው። እና የዚ አይነት ክስተት ነው የተከሰተው። ቀደም ብሎ ሌሎች ስትራቴጂዎች ነበሩ። ስቲቭ ባነን የሚባሉ ፕሬዚዳንት ትራምፕ የመጀመሪያ ጊዜ ኦፊሻል አድቫይዘር ነበሩ። ከዛ በፊትም ስትራቴጂ የነደፉ ሰዎች ይሄ መሰረቱ የዴሞክራቱ መሰረት የሆነው የሰራተኛ መደብ ነጩ ህዝብ ወደ እኛ እንዴት አድርገን እናዙር ሲሉ ካሩት ውስጥ አንዱ ይሄን ነው። ምንም እንኳን የኮቪድ ወረርሽኝን ተከትሎ ተቃውሶ የነበረው የሀገሪቱ ምጣኔ ሀብት ከገባበት ድቀት ማንሰራራቱና በአንጻሩም ከተቀሩት የዓለም ሀገራት ተነጥሎ ጥሩ በሚሰኝ ደረጃ ላይ እንደሚገኝ እንዲሁም የሥራ ፈላጊ ቁጥር በከፍተኛ ደረጃ መቀነሱን ጥናቶች ቢያመለክቱም የዋጋ ግሽበት ያስከተለው የኑሮ ውድነት በሰዎች የመግዛት አቅም ላይ ያሳደረው ብርቱ ጫናና በአያሌ ቤተሰቦች ኑሮ ላይ የደቀነው ፈተና ቀድሞ የትራምፕ ተቃዋሚ የነበሩ የዲሞክራት ፓርቲው ደጋፊዎች ምርጫውን በገዛ ፓርቲያቸው ላይ ያላቸውን ቅሬታ ለመግለጽ ጭምር ተጠቅመውበታል። የተቃውሞ ማሳያ ድምፅ ነው የሚሉ ግምገማዎችም አሉ። ዶክተር ተሻገር ከዚህ ድምዳሜ ይስማማሉ። ምን አለ በአሜሪካ የኢኮኖሚክ ፖሊሲ ውስጥ በሪፐብሊካኖችና በዴሞክራቶች መካከል መሰረታዊ የሆኑ ሎጦች አንዱ ይሄ የአቅርቦት በኩል የሚደረግ መንግስት የሚያፈሰው ገንዘብና በዲማንድ በኩል ወይም ደግሞ በፍላጎት በኩል በተጠቃሚ በኩል የሚፈሰው የገንዘብ ተዋጽኦ የትኛው ነው ለኢኮኖሚ ጥሩ የሚለው ትልቅ ክርክር አለ እና ኮቪድ ከመጣና በኮቪድ ምክንያት ኢኮኖሚ በጣም ከተቃወሰ፣ ነገሮች ትንሽ ካቆለቆሉ በኋላ ፕሬዚዳንት ባይደን ይሄ ስቲሙለስ ወይም ደግሞ የማበረታቻ ነገሮችን እያደረጉ ቢልድ ባክ ቤተር፣ በተሻለ መንገድ እንገንባ በሚል ፕሮግራም ለምሳሌ ብዙ ብር ፈሷል። ዲማንድ ወይም ደግሞ ፍላጎት አሁን ያን ኢኮኖሚን በሚገባ ደረጃ ቢያሳድግም ግን ምን አርጓል የሚል ነገር ነው የተነሳ በኢኮኖሚስቶቹ ኢንፍሌሽን ወይም ደግሞ የኑሮ ውድነትን አባብሷል የሚል ውስጥ ተገባ። ያ እንግዲህ እውነት ነው ወይም ደግሞ ፐርሰፕሽን ነው የሚለውን ራሱን የቻለም የሚተነትኑት ሆኖ በእያንዳንዱ ሰው ሕይወት ላይ ግን የገንዘቡ የመግዛት አቅም የዕለት ዕለት ኑሮው በጣም እየተረከመ ሲሄድ ወደ ምንድን ነው የሄደው? በምንድን ነው ይሄ ሆኖ ሲባል፣ አንደኛ ገንዘብ ስላባከኑ ነው። በጦርነቱ እስራኤል የሚላከው መሳሪያ ብዙ ያስወጣል። በራሻ በዩክሬን ጦርነት የሚወጣው ብር ብዙ አለ። ከሌላ አገር የመጣው ተሰዳጅም መጥቶ ስራችንን ወስዶብን ነው እንደዚህ። ወደ እነዚህ ተደማምረው አንድ ላይ የፈጠሩት ፐርሰፕሽን ኢኮኖሚው ምንም እንኳን በመረጃ እየታየ እንዳደገ ቢሄድም እኔ ጋ ምንም የደረሰብኝ ነገር የለም። ስለዚህ ይህን ለመጋፈጥ የሚችል ሌላኛው ሀይል ተገዳድሮ ማሸነፍ ለሚችል ሀይል ድጋፊ እንሰጣለሁ ወደሚል ነው ህብረተሰቡ የገባው። ተመራጩ ፕሬዚዳንት በሪፐብሊካን ፓርቲያቸው ውስጥና ከደጋፊዎቻቸው ዘንድ ያላቸው እጅግ የላቀ ተቀባይነትና ከፍተኛ ድጋፍ ከተቀናቃኙ የዲሞክራት ፓርቲ ወገኖችም ሆነ ከተቀሩት አሜሪካውያን ዘንድ ለሚሰነዘሩባቸው አንዳንድ ጠንካራ ትችቶች ጆሮ ያለመስጠታቸውንና ከደጋፊዎቻቸው ዘንድ አንዳችም አሉታዊ ተጽዕኖ ያለመፍጠሩ እነኚህ ቁርጠኛ ደጋፊዎቻቸው የመረጧቸውን የዜናና የመረጃ ምንጮች ብቻ ከመከታተል ውሳኔና ልማድ ጋር የሚያያይዙትም አሉ። የፖለቲካ ዝንባሌን የተከተለው የመረጃ ምንጭ ምርጫ በተለይ በማኅበራዊ ሚዲያው የተስፋፋና ተጽዕኖውም የጎላ መሆኑን ዶክተር ተሻገር ያስረዳሉ። አሁን የቴሌቪዥን፣ ሬዲዮ፣ ጋዜጦቹ ደረጃ የሚደረገው ነገር እንዳለ ሆኖ ያለው ኢንፎርሜሽን በዛ መንገድ ሰው የሚያገኘው መረጃ እንዳለ ሆኖ አሁን አሁን እየመጣ ያለው ሰዎቹ የመረጡ የፈለጉትን ነገር በፖድካስት ወይም በእንደዚህ በማስተላለፊያ መንገዶች በሶሻል ሚዲያ በምኑ የሚገኘው መረጃ ነው ሰው እየተጠቀመ ያለው እና ያ የሆነ ባለበት ምንድን ነው የተፈጠረው አንደኛ ፕሬዚዳንት ትራምፕ የቀመረጡት በደረሰባቸው በተለያየ መንገድ የክስ ሂደቶቹ በግድያ ሙከራ እንደዚህ እንደዚህ መሄዱ ሰዎች ሞር ያልሆነ ነገር ቢነገርም ራሱ አናምንም እኛ የምንፈልገውን ብቻ ነው የምናምነው ወይም ከእውነታ ጋር የሚመሳሰል ብለው ምናምኑ ብቻ ነው የምንቀብለው ወደሚል ነገር እየወሰዳችሁ ሲሆን፣ ሁለተኛ ግን ይሄ ከመሰረታዊ ከፋውንዴሽኑ ወይም ደግሞ ዋና መሰረቱ ድጋፍ አልፎ ሌሎችንም ለማሳመን የሚያስችል የተቀናቃኙን ፓርቲ የተወሰነ ሸራርፎ አሁን ላቲኖ ወንዶች፣ ጥቁር ወንዶችም ራሱ በፊት ከነበራቸው ቦት በጣም በተሻለ መንገድ እንዲያገኙ በዴሞግራፊ ደረጃ ኮሊሽን በህብረት አንድ አይነት ለማድረግ ችለዋል እና ያ እንግዲህ ሰው በሚፈልገው መንገድ የሚፈልገውን መረጃ እያገኘ ከሄደ እና ደግሞ በመሰረታዊ ሚዲያ ዋና ሶርስ ላይ ደግሞ እምነት ካላገኘ እርስ በራሱ እየተነካከረ የሚሄደ ሁኔታ ነው ያለው። ከምርጫው አስቀድሞ በተከታታይ ባቀረብናቸው ዘገባዎች እና የሁለቱን ተፎካካሪ ውጪዎች የመምረጥ እጣ በዳሰስንባቸው ቅንብሮች አሜሪካ ጥቁር ሴት ፕሬዚዳንት ትምህርት ይሆን በሚል ጀምረን በተመሳሳይም ዩናይትድ ስቴትስ ለዶናልድ ትራምፕ ሁለተኛ እድል ትሰጥ ይሆን በሚል ላስከተልነው ሌላ ጥያቄ ምርጫው በተካሄደበት ባለፈው ማክሰኞ ባደረግነው ቃለ ምልልስ ወቅት ላነሳንላቸው ጥያቄ ዶክተር ተሻገር ትራምፕ ሊመረጡ የሚችሉባቸው ምክንያቶች እንዲህ ነበር የዘረዘሩት። አንደኛ አድቫንቴጁ ያድናል። ትራምፕ ስልጣን ላይ አይደለም ያለው። በፖሊሲ ደረጃ በፊት የነበረው ነው። በፊት የነበረው ሁኔታ ደግሞ በምርጫ ተሸንፏል። ግን አሁን ሌላ ሰው ስልጣን ላይ ስላለ የባይደን አድሚኒስትሬሽን እና ሀሪስ በቫይስ ፕሬዚደንት ታገለግበት ስላለን ያው ስልጣን ያለለውን ቻሌንጅ የሚያደርገው ሀይል ብዙ ጊዜ አድቫንቴጅ አለው ያም ብቻም ሳይሆን እንደው ዝም ብሎ በተግባርም ስታይ ኢኮኖሚው በእርግጥ በጥሩ መንገድ እየሰራ ነው። በአሜሪካ ውስጥ በጣም ዝቅተኛው ኢምፕሎይመንት ሬት ነው ያለው በብዙ ሜትሪኮች ሲታይ። ግን የኑሮ ውድነት በጣም ጨምሯል እና ያንን ሰው ብለን የሚያደረገው ስልጣን ላይ ያለውን አካል ነው። ከዛ አንጻር እኔ ለውጥ ባለሁን ብሎ የሚመሳን ሀይል ማንንም የመደገፍ ሁኔታ ስለሚኖር የዚህ አይነት አድቫንቴጅ አለው እና በዛ አንድ ሊሆን ይችላል። ከዛ ውጭ እንግዲህ ዶናልድ ትራምፕ በተለያዩ ጊዜ የሚሰጧቸው የተለያዩ መግለጫዎች፣ ድርጊታቸው፣ ብሄቪየራቸው የሚባሉት እነዚህ ብዙ ሰውን እንዳይመርጡ ሊያደርጓቸው የሚችሉ ነገሮችን በተለየ መንገድ ታቸው አፌክት አያደርጋቸውም። እንግዲህ ፍርድ ቤት ብዙ ክስት አለባቸው፣ ተፈርዶባቸዋል የተለያዩ ነገሮች ይናገራሉ። ግን በማናቸውም ሌላ የፖለቲካ ተቀናቃኝ በተለየ ሁኔታ ይህንን የመቋቋም ትልቅ ሱረት አላቸው እና ያ ከመሆኑ አንጻር እነዚህ ኔጌቲቭ ተብሎ የሚወሰዱ በሳቸው ዙሪያ ያሉ ነገሮችን ሰው ኖር እያደረገው የሚችል ላይ ያለ በቃ በተለያየ ካለው ፍረስትሬሽን አንጻር ምርጫ ሊደረግበት የሚችል መንገድ ይኖራል። በሶስተኛ ደረጃ በጣም አሁን ኤንፈሳይዝ እያደረጉት እና በውን ደግሞ እንደዚህ ኢኮኖሚክሊ ማህበራዊ ትንሽ ችግር ውስጥ ሲከፍት ተጎን ያለውን ሰው ብሌም ማድረግ ይፈልጋል እና ህገወጥ የሆነ ኢሚግሬሽን በጣም ተስፋፍቷል የሚለውን ያ ነገር ከእያንዳንዱ ቮተር ጋር ዘኔት የሚያደርግ ነገር ተነስቷል እና ኢቨን ኢሚግራንት የሆነ ኦሪጅናቸው ሰዎች ራሱ ዶናልድ ትራምፕ ችግሩን አውቆታል አሜሪካ ውስጥ እያሉ በአድቫንቴጅ የሚሰጡት መንገድ አለ የመጨረሻው እንደ እንደሚታየኝ ከሆነ በዓለም አቀፋዊ ሁኔታ ትራምፕ በጣም ጠንካራ ሰው ነው። በዓለም ላይ በአሜሪካ ደጋፊነት የሚካሄዱ ጦርነቶች እንዲያስቆም ይችላል ተብሎ ተስፋ ይደረጋል። እንደዚሁም በተለያየ ሁኔታ ጋዛ፣ እስራኤል ራኤል ፓለስቲን ጦርነትም ሆነ በራሺያ ዩክሬን ጦርነት ብዙ ውጭ አሜሪካ አውጥታለች እና ያ ደግሞ እኛን አፍሪክት እያደረገ መተጽ ነው ያደረግ ነው ብሎ የሚያስቡ ሰዎች አሉ። ያን ያስቆማሉ የሚል ተስፋ አለ እና እነዚህ ነዚህ ምክንያቶች ይመስለኛል ዶናልድ ትራምፕ ድጋፍ እንዲያገኝ ያረጓቸው በጣም ዘመኑን አገባዶ እና በፕሬዚዳንታዊ የምርጫ ፉክክር ፍክክር ተሸንፎ ከወጣ ብሎም የሌላ ፕሬዚዳንታዊ አስተዳደር የስልጣን ዘመን ካበቃ በኋላ እንደገና ተፎካክሮ ዳግም ወደ ዋይት ሀውስ የሚበቃበት ሁለተኛ ዕድል በማግኘት በዩናይት ስቴትስ የምርጫ ታሪክ ትራምፕ ሁለተኛው ፕሬዚዳንት መሆናቸው ነው። መጀመሪያ እንደ አውሮፓውያን የዘመን አቆጣጠር በ1884 ተመርጠው ለአራት ዓመታት ካገለገሉና በ1888ቱ ዳግም ምርጫ ተሸንፈው ከተሰናበቱ በኋላ እንደገና በ1892ቱ ምርጫ ተወዳድረው በማሸነፍ ለስልጣን የበቁት 22ተኛውና 24ተኛው የዩናይት ስቴትስ ፕሬዚዳንት ግሮቨር ክሊቭላንድ ሌላው ናቸው።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 ማግኘት ትችላላችሁ። የአሜሪካ ድምፅ ቪኦኤ። የተከበራችሁ አድማጮች ከአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ከዋሽንግተን ዲሲ ከምሽቱ ሦስት ሰዓት እስካሁን አራት ሰዓት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። ፕሮግራሙን ካቀናበረልን ከንጉሡ ታምሬ ጋር አብሬያችሁ በመስተንግዶ ያመሸሁት ቆንጅ ይታየ ነኝ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እጅጉን አመሰግናለሁ። ነገ እሁድ በሦስት ሰዓት እስከምንገናኝ ሰላም፣ በደህና እደሩ።